ሰላም እንዴት ናችሁ? ሊዲያና ነኝ። ኢሉምናንቲ እራሱ አለ ወይ? በአለም አቀፍ ደረጃ እርግጥ ኢሉምናንቲ በጣም እጃቸው ሰፊ ነው፣ በጣም ግዙፍ ናቸው። ከኢሉምናንቲ ጋር በጣም ብዙ ንክኪነት ያላቸው ማህበር ውስጥ የተቀላቀሉ ከታዋቂ እስከ መደበኛ ሰው በየትኛውም የሙያ ዘርፍ ውስጥ ያሉ እንዳሉ ይታወቃል። ወደ ሀገራችን ኢትዮጵያ ስንመጣም ኢሉምናንቲ እውነት አለ ብለው የጠየቁ በርካታ ሰዎች አሉ። ኢሉምናንቲ በትክክል male